ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቢሮ መሰናዶው ጀመረ። አማራ ክልል ልጆቹ የሚያሰምሩበት የአካባቢ አውሳይነች በዚህ ዙሪያ በምሽቱ ዘገባለን። ሌሎች መስተናዶችንም ይዘናል። ኤደን ገረመው የምሽቱን መስተናዶና ዝግጅቶች በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ቀዳሚው ዘገባችን መግቢያችን ላይ ያስተዋወቅ ነው ነው። በትግራይ ክልል የአስተዳደር ወሰን ውስጥ ያለን ቦታ የአማራ ክልል አካል እንደሆነ የሚገልጽ የመማሪያ መጽሐፍ በአማራ ክልል ትምህርት ቤቶች ለማስተማሪያነት እየዋለ ነው ሲል የትግራይ ክልል ጊዜያዊ አስተዳደር አስታውቋል። ለሰላም ስምምነቱ አፍራሽ የሆነ አካሄድ እንደሆነ የገለጸው ጊዜያዊ አስተዳደሩ ለሚያስከትለው ችግርም ተጠያቂው የአማራ ክልል መንግስት ነው በማለትም አሳስቧል። በጉዳዩ ላይ ከአማራ ክልል መንግስት አመራ ተግባሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙልጌታ አጽብሀ ዝርዝር ዘገባውን ያቀርብልናል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ዛሬ ሰኞ መጋቢት 16 ቀን 2016 ዓ ም ባወጣው መግለጫ የአማራ ክልል መንግስት የትግራይ ክልል አካል የሆነውን በካርታው ላይ አካቶ በትምህርት ስርዓቱ ውስጥ እያስተማረበት ይገኛል ሲል ከሰሰም። ድርጊቱ ትግራይን የመቆራረስ ዘመቻ የቀጠለ ለመሆኑ ማረጋገጫ ነው ያለው ጊዜያዊ አስተዳደሩ የአማራ ክልል መንግስት ታሪካዊ ስህተት እየፈጸመ መሆኑን ተገንዝቦ እርማት እንዲያደርግ ጠይቋል። አሊያ ግን ክልላዊ መንግስቱ ዋጋ ያስከፍ ከፍለዋል በማለት አሳስበዋል። መግለጫው አስመልክቶ ለአሜሪካ ድምፅ ማብራሪያ የሰጡት የትግራይ ክልል ኮሚዩኒኬሽን ጽህፈት ቤት ኃላፊ ረዳይ ሃለፎም አስተዳደራቸው የማስተካከያ ጥያቄ ያነሳበትን የአማራ ክልል የተማሪዎች መጽሐፍ የተመለከተው አሁን ቢሆንም የታተመው ግን በ2015 ዓ.ም እንደነበረ ገልጸዋል። እንዲህ አይነቱ አካሄድ ለሰላም ስምምነቱ ትልቅ እንቅፋት ነው ሲሉም አስገንዝበዋል። የአማራ ክልል ልጆች በሚያሰምሩበት የአካባቢ ሳይንስ ትምህርት የአራተኛ ክፍል በአማራ ክልል እላቸው የወልቃይት ጠገዴ እና የሰቲት ሁመራ እንደ አንድ ዞን አድርጎ አካሎ ልጆችን እያስተማሩበት ነው ያለ። ይህንን በፍፁም በፍፁም ሊሆን የማይገባው አደገኛ ስህተት ነው እየፈጸሙት ያሉት። በኃይል ወሮ የያዙት አካባቢ ሳያንስ፣ ከዛ ያፈናቀሉት ሰው ሳያንስ፣ እዛው ላይ የፈጸሙት ጄኖሳይድ ሳያንስ፣ ተጨማሪ አደጋ እየፈጸሙ ነው ያሉት። ስለዚህ መነሻችን ይህንን መጽሐፍ ነው። ትክክል አይደለም፣ ትክክል አይደለም ብቻም ሳይሆን የሰላሙ ሂደትንም ቢሆን በደንብ የሚያውቅ ነው ለማንኛውም አካል ደግሞ የሚጠቅምም አይደለም ሆን ተብሎ የሚሰራ ጥፋት ስለሆነ ይህን ትክክል አይደለም። መሬታችን የተያዘው አሁን አይደለም፣ እናውቃለን። እነሱ በያዙት መሬት ላይ ያለው ሕዝባች በየቀን የሚደርሰው ግፍና መከራም እናውቀዋለን። ነገር ግን እነዛ ጉዳዮች ሰላማዊ በሆነ መንገድ ከፌዴራል መንግስት ጋር እየተነጋገርን መፍታት አለብን። nunca የፌዴራሉ መንግሥት ከአሁን በፊት በራሱ ተቋማት የተሰሩ መሰል ስህተቶች አለማረሙን መግለጫ አውስቷል። አሁን ደግሞ በአማራ ክልል መንግሥት የተሰሩ ኃላፊነት የጎደላቸው ካርታዎች እንዲታረሙ እርምጃ መውሰድ ሲገባው እንዳላየ ማለፉ የጥፋቱ አካል እንደሆነ ማሳያ ነው ብሏል። በፕሪቶሪያ የተፈረመው የሰላም ስምምነት በተሟላ መንገድ ለመፈጸም እየሰራሁ ነኝ ያለው ጊዜያዊ አስተዳደሩ የአማራ ክልል መንግሥት ሰላሙን ለማወቅ ጥፋት እየፈጸመ ነው በማለት ወንጅለዋል። በአማራና ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ መሰረት በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመስራት ላይ እንደሚገኝ መንግስት ከሁለት ሳምንት በፊት አስታውቋል። ብሔራዊ ኮሚቴው እስካሁን የተፈጸሙና ሊፈጸሙ ሲገባቸው የዘገዩ ጉዳዮች ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀኔራል አምባሳደር ሬድዋን ሁሴንና የሁለቱ ክልሎች ርዕሳነ መስተዳድሮች በተገኙበት መገምገሙ መንግስት ብዙሀን መገናኛዎች ዘግበዋል። የማንነትና የይገባኛል ጥያቄ ያለባቸው አካባቢዎች ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በአፋጣኝና በዘላቂ ሊፈቱ እንደሚገባም ስምምነት ላይ መደረሱ በዘገባዎቹ ላይ ተመልክቷል። ተፈናቃዮች በአጭር ጊዜ ወደ ቀያቸው የመመለስ ጉዳይ ቀድሚያ ተሰጥቶት በሚፈጸምበት አግባብ ላይ መተማመን ላይ እንደተደረሰም ተጠቁመዋል። ጠቅላይ ሚኒስትር አብይ አህመድም ከትግራይ ክልል የህብረተሰብ ተወካዮች ጋር ባደረጉት ውይይት በአከራካሪ ቦታዎች ላይ የፌዴራሉ መንግስት የጸጥታ ኃይሎች ብቻ እንደሚኖሩና ተፈናቃዮች ከተመለሱ በኋላ ነዋሪው ሕዝብ እንደሚወስን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ሕዝብ ውሳኔ ማካሄድ የሚለውን የመፍትሄ አማራጭ አሁን ካለው ሁኔታ አንጻር እንደማይቀበለው አቶ ረዳይ ሀለፎም ይናገራሉ። ጥያቄ የሚቀርበው ወደ ትግራይ ነው። ስለዚህ መቅረብ ያለበት ጥያቄ ወደ ትግራይ ነው። ወደ ትግራይ ምክር ቤት ይቀርባል። አሁን ግን ትግራይ የተሟላ መንግስት ያላትም ምክር ቤትም ያላትም። ስለዚህ ጊዜያዊ መስተዳድሩ የተመረጠ ህጋዊ መንግስት እስኪመረጥ ድረስ የሚያሸጋግር አካል እንጂ የተሟላ መንግስታዊ ኃላፊነት ይዞ እነዚህ ኃላፊነቶችን የሚሸከም አይደለም። ስለዚህ የማይሆን ነገር ነው ማለት ነው። ካልሆነ ምን ማለት ነው የሚሆነው? በወራር የያዙት ኃይሎች ለእነሱ እውቅና መስጠት ይሆናል። እነዛ ነው የሚቆጠረው ተቀባይነት አይኖረውም። የሚሆንም አይደሉም። ጉዳዩን አስመልክቶ ከአማራ ክልልና ከፌዴራል መንግስት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። እንደተሳካ ይዘን እንመልሳለን። ለአሜሪካ ድምፅ ሙልጌታ አጽበሃም መቅለም ዘገባዎቻችን ይቀጥላሉ። ለአፍሪካ ሀገራት የጸረ ሽብር እንቅስቃሴ አጋር የነበሩ እንደ ፈረንሳይ የመሳሰሉ ምዕራባውያን ሀገራት አካባቢውን ጥለው መውጣታቸው ሩሲያ ወታደራዊ ተሳትፎዋን በአፍሪካ ላይ እንድታጠናክር እያገዛት ነው ሲሉ ባለሙያዎች ተናግረዋል። ሩሲያ በአፍሪካ ያላትን ወታደራዊ ተጽዕኖ በተመለከተ በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናት እንዲሁም ምርምር ማዕከል ረዳት ፕሮፌሰር የሆኑት ዶክተር ሳሙኤል እና ዶክተር ሳሙኤል ተፈራ የዓለም አቀፍ ጉዳዮች ተንታኝ አቶ ብስራት ከፈለኝን አስማማው የነው አነጋግሯል። በመቀጠል ይቀርባል። ለረጅም ዓመታት ጽንፈኛ ሲሉ በሚጠሯቸው አክራሪ ታጣቂዎች ሲታመስ በቆየው የሳህል ቀጠና ባሉ አገራት የተካሄዱ ተደጋጋሚ መፈንቅለ መንግስቶችን ተከትሎ ወደ ስልጣን የመጡት ወታደራዊ ጅንታዎች ከሩሲያ ጋር ያላቸውን ወዳጅነት ማጥበቅ ላይ አተኩረዋል። ይህ ደግሞ እስከ ወታደራዊ ትብብር ድረስ የዘለቀ ለመሆኑ ከወር በፊት ለመጀመሪያ ጊዜ የሩሲያ መከላከያ ሚኒስቴር ወደ ቡርኪና ፋሶ ወታደሮች መላኩን ያስታወቀበት እውነት ማሳያ ተደርጎ ይወሰዳል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራም የነ እነዚያ ሀገራት የጸረ ሽብር አጋር የነበሩ የምዕራባውያን ሀገራት ወታደሮች መውጣት ተከትሎ የሩሲያ ወታደራዊ ስምሪት ተሳትፎ በአካባቢው እየጨመረ መጥቷል ይላሉ። የፈረንሳይን መውጣት እግሩን ተከትሎ እንደዚህ አይነት ተመሳሳይ የሚመስሉ እንቅስቃሴዎች መደረጋቸው በጣም አሳሳቢ ነው። በሌላው መልኩል ደግሞ ራሽያ ራሽያ መንግስት በተለይ ዋግነር ግሩፕ መሪን ሞት ተከትሎ አፍሪካ ውስጥ ያለውን እንቅስቃሴ በደንብ በተጠናከረ መልኩ ወታደራዊ ፕሬዘንሱ በማድረግ አሁን ኒጀር ላይ እንደምናየው እንቅስቃሴዎችን ጀምሯል። እና እነዚህ እንቅስቃሴዎች በቀላሉ የሚታዩ አይደለም። ምልህ የዋግነር ግሩፕን ይመራ የነበረው ሌላው ሰው ከፑቲን ጋር ጸብ ውስጥ ገብቶ መጨረሻ ላይ ደግሞ ራሻ አሸንፋ ወስዳ ላይ ራሻ መንግስት በግሉ ቁጥጥር ስር ያደረገው ቢሆንም ከዛ ፓወር ትራንዚሽን ባሻገር መሬት ላይ ግን እነዚህ እንቅስቃሴዎች ቀጥለዋል። ሱዳን ውስጥ ላለው ረብሻ፣ ሴንትራል አፍሪካ ውስጥ ላለው ረብሻ ዋግነር ተቀጣሪ የጦር ሰራዊቶች ያላቸው ሚና ቀላል የሚባል አይደለም። ከጸጥታ ባለፈ የተለያዩ ሚነራሎች፣ ነዳጅ፣ ወርቅ የመሳሰሉ ንግዶች ውስጥም የሚሳተፉ ናቸው። በቀዝቃዘው ጦርነት ወቅት የቀድሞ ሶቪየት ኅብረት ኢትዮጵያን ጨምሮ ለአብዛኞቹ የአፍሪካ ሀገራት የጦር መሳሪያና የወታደራዊ ሥልጠናዎች ድጋፍ ታደርግ ነበር። ከጦርነቱ ማብቃት በኋላ ግን ይህ ሩሲያ ከአፍሪካ ሀገራት ጋር የነበራት ትብብር በዋናነት በጦር መሳሪያ ሽያጭ ላይ ያተኮረ እንደነበረም ባለሙያዎች ይናገራሉ። የዓለም አቀፍ ግንኙነት ጉዳዮች ተንታኝ የሆኑትና ለበርካታ ዓመታት ዓለም አቀፍ ዘገባዎችን ትንታኔ በመስራት የሚታወቁት አቶ ብስራት ከፈለኝ እንደሚሉት መፈንቅለ መንግሥት በተካሄደባቸው የሳህል ቀጠና ሀገራት የቅርብ ጊዜ የሩሲያ ተሳትፎ ማየል ከጸረ ቅኝ ግዛት አስተሳሰብ ጋርም የተያያዘ ነው። ምክንያቱም ሩሲያ በአፍሪካም በሌሎች የዓለማችን ክፍሎችም የቅኝ ግዛት ታሪክ ስለሌላት ከዛ አስተሳሰብ የወጣችና ለአፍሪካ የተሻለ እይታ ሊኖራት ይችላል የሚለው አመለካከት የበለጠ እየገነገነ ስለመጣ በራሽያም ይህንን አካባቢ ያሰበችበትም ያላሰበችበትም አጋጣሚ እየመጣ ሲመጣ ወታደራዊ አዛዦቹም እንዲህ አይነት ስሜት እያዳበሩ ሲመጡ አጋጣሚውን ተጠቀመችበት። ከዚህ በፊት ያው እንደሚታውቁ ራሽያ ከሶቪየት ህብረት መፈራረስም በኋላም ቢሆን በሶቪየት ህብረት ዘመን ተጽዕኖ ባሳረፈችባቸው ሀገራት የበለጠ የውጭ ጉዳይ ፖሊሲዋን ታራምድ ነበረ አሁን አሁን ግን ከቅርብ ጊዜያት ወዲህ ያው የዓለም ጂኦ ፖለቲካ በጣም እየተቀያየረ ኃይልን ጉልበትን በየቦታው ማሳረፍ እየጨመረ ሲመጣ እነዚህ ሀገራት አፕሮች ማድረግ ወይም ከነሱ ጋር አብሮ መስራት እነሱም ሀገራቱም እንዲህ አይነት ነገር ፍላጎት እንዲያሳዩ አድርጓል። ለምሳሌ በቅርቡ የቻድ መሪ ወደ ሞስኮ ሄደው ጉብኝት አድርገዋል እና እንደውም ከሺህ ዘጠኝ መቶ ሶስት እንደ ኢሮፕያን አቆጣጠር በኋላ ለመጀመሪያ ጊዜ ነው የቻድ መሪ ሞስኮ ሲሄድ ስልጣን ላይ ያለ መሪ ሞስኮ ሲሄድ፣ እና አዳዲስ የሆኑ ግንኙነቶችን ማዳበር አዳዲስ የሆኑ አሰራሮችን ማዳበር እያመጣች ነው። አሁን እንደውም ዋግነር የሚባለውን ቡድን ከመስራሹ የቭጌኒ ፕሪጎዥን ጥልፈት በኋላ በአዲስ መልክ አፍሪካ ኮር የሚል አንድ የአፍሪካ ኃይል ፈጥራ አሁን ደግሞ በስፋት እየተንቀሳቀሰች ትገኛለች እና የተፈጠረውን ክፍተት ራሻ እንድትገባበት ምክንያት የሆነ ይመስላል። የውጭ ግንኙነት ምክር ቤት ወይም ካውንስል ኦን ፎሬን ሬሌሽንስ የተሰኘው የአሜሪካ ገለልተኛ ሊቃን ተቋም ያወጣው መረጃ የዋግነር ወታደራዊ ኃይሎች ከዓመት በፊት በ13 የአፍሪካ ሀገራት ተሰማርተው እንደሚገኙ ያሳያል። በተጨማሪነት በቅርቡ የአፍሪካ የሰላም ጓደ በሚል ስያሜ ወደ ቡርኪና ፋሶ መቶ ወታደሮች መላኩን የገለጸው የሩሲያ መከላከያ ሚኒስቴር በቀጣይም በሌሎች ሀገራትም ተመሳሳይ ወታደራዊ ድጋፍና ትብብሮች እንደሚያደርግ አስታውቋል። ይህን አገራቱ ከሩሲያ ጋር የጀመሩት ወታደራዊ ትብብር ምዕራባውያን ሀገራት ጋር ካለ ጊዜ ያሉ ልዩነቶች የመለጨ እንጂ እስትራቴጂካዊ አይደለም ሲሉ የሚተቹት ዶክተር ሳሙኤል የሀያላን ሀገራት ሽኩቻን በማናር አፍሪካንም የፉክክር መካከል ሊያደርጋት ይችላል ሲሉ ስጋታቸውን ያመለክታሉ። ፈረንሳይን ጣልቃ ገብነት በሀገራቸው ላይ የኮሎኒያል የቅኝ ግዛት ፕሮጀክቱን ማስቀጠል፣ ኤክስቴንድ ማድረግ ነው። ሀገራችን ህዝባችን ተጎድቷል ብሎ ከዛ ራሱን ነጻ ለማውጣት የሚነሳ ማንኛው ወታደራዊ ሲቪል ሀይል እና የመንግስት ስልጣን የሚቆናጠጥ ቡድን ወይም የፖለቲካል ፓርቲ ሌሎች እነዛን ሀይሎች የሚቃወሙ ሰዎችን ድጋፍ በማግኘት ስም መልሶ ወደዛ ስፔስ የሚያመጣ ከሆነ ያንን የሚፈቅድ ግዛት ውስጥ እንዲገቡ የሚፈቅድ ከሆነና ሌላ ያን መሰል ትብብር የሚያደርግ ከሆነ ነፃነቱ በጣም የታሰበበትና ግብም የሚመታ ነው ብዬ አላስብም። ነገር ግን እንደምታውቁ ምዕራቡ ዓለም በአውሮፓ ህብረትና አሜሪካን በተለይ ማንሳት እንችላለን። ከዛ በኋላ ደግሞ ራሽያ ጋ ያላቸውን ከሩሲያ ጋ ያላቸውን ደግሞ ግጭት እና ፍጭት ደግሞ በደንብ እናያለን። እና አፍሪካ አሁን ዝም ብለን ስናየው በጥቅሉ፣ በጸጥታው ምክር ቤት ውስጥ የሚደረጉ የሀሳብ ፍጭቶቻቸውን ኤክስቴንድ አድርገው በጡንቻም በሀሳብም የሚገጥሙባት መሬት ወይም ስፔስ እየሆነች ነው ማለት እንችላለን። የእኛን የምስራቅ አፍሪካን የአፍሪካ ቀንድን ያለበትን የጦር ሰፈሮች መስፋፋት፣ አሁን ደግሞ ምዕራቡን የፈረንሳይን መውጣት እግር ተከተሉ ጤነኛ የሚባል አካሄድ ነው ብዬ አላስብም። ግን እንደ የፖለቲካ አጋርነትን ወታደራዊ በደህንነት ዙሪያ እንደሚደረጉ አጋርነቶች ደግሞ እንደዚህ አይነት ግንኙነቶች እና ወዳጅነቶች አይኑሩም ማለት አንችልም። ባላንስን በተወሰነ መልኩ የማድረግ ነገር ምዕራቡን ተጽዕኖ በራሽያ ወደዚህ ስፔስ መምጣት ባላንስ የማድረግ አይነት ነገር ይታያል። አይሁን ብለንም የምንለውም አይደለም ግን በዘረጌታው ግን ይህንን ራሽያን ለሚጋብዘውም ለአህጉሪቱ ጸጥታና ደህንነት ስጋትን ከማቅለል አንጻር የሚሰሩ ስራዎችን የውጭ ጣልቃ ገብነቶች በእጅጉ ይጎዳሉ የሚል እምነት አለ። አብዛኞቹ መፈንቅለ መንግስት የተካሄደባቸው ሀገራት ማዕከላዊ መንግስቶቻቸው የተዳከመን የሚሉት አቶ ብስራት ከፈላይ በበኩላቸው ሩሲያን ጨምሮ የውጭ ኃይሎች በመጋበዝ ውስጣዊ ችግሮቻቸውን ለመፍታት የሚያደርጉ ጥረት ዘላቂ ሰላም ማምጣት የሚያስችል እንዳልሆነም ይገልጻሉ። አጠቃላይ ፖለቲካዊ ችግር የፈጠረው አለመረጋጋት ስለሆነ በሁለት ሀያላን መካከል የሚደረግ ፉክክር ችግሩን ይፈተዋል ተብሎ አይታሰብም። ምክንያቱም መሰረቱ የፖለቲካ አለመረጋጋት ነው። ያ የፖለቲካ አለመረጋጋት የተበላሸ ፖለቲካ ጦርነት ይወልዳል እንደሚባለው በዛ ስለሆነ ምንጩ ያንን ነገር ለማስተካከል የሀያላን ፉክክር አይደለም መፍትሄ የሚሆነው ጠንካራ ማዕከላዊና እነዚህ ግዛቶቹን የሚያስተዳድሩ በየደረጃው ያሉ መንግስታት የተሻለ አቅም እንዲኖራቸው ማድረግ ነው የሚሆነው። ምክንያቱም የዚህ የጸጥታ ክፍተት ወይም ሴኪሪቲ ባኪውም ስለተፈጠረ ነው እንዲህ አይነት ችግር ውስጥ የተገባው። ግን ዞሮ ዞሮ ምንድነው? በነዚህ ሀገራት ውስጥ የሀያላኑ ፉክክር እያደገ እያደገ ነው የሚመጣው። ምክንያቱም አሁን ክፍተት አለ ተብሎ ራሽያ ስትገባ የራሽያ መግባት ደግሞ የበለጠ የምዕራቡ ኃይል በሌሎች ጎረቤት ሀገሮች የሚሆን በአካባቢው ወታደሮቻቸውን እንዲያሰፍሩ ተጨማሪ ገፊ ምክንያት ይሆናል። አሜሪካ በተደጋጋሚ ባወጣቻቸው መግለጫዎች ቀደም ሲል የዋግነር ታጣቂዎች በአፍሪካ ባሉ አለመረጋጋቶች ውስጥ ተሳትፎ እንዳላቸው በማንሳት ስትወቅስ ቆይታለች። የዓለም አቀፍ ጉዳዮች ተንታኙ በስርዓት ከፈለኝ እንደሚለው የአፍሪካ ሀገራት ወቅታዊ የፖለቲካ ቀውስ ለመፍታት ሩሲያን ጨምሮ የሌሎች የውጭ ሀገራት ጣልቃ ገብነትን ከመሻት ይልቅ ችግሮቻቸውን በዘላቂነት ለመፍታት ጥረት ማድረግ ላይ ማተኮር ይኖርባቸዋል። የተለያዩ ቡድኖች የሚወከሉበት መንግስት እንዲኖር በጎሳ ወይም ደግሞ በሃይማኖትም መገለል እንዳይኖር እና በሁሉም በጠረፍ ቢያልፍም በመሀልም ያለው የአፍሪካ ሰው የሚወከልባቸው መንግስታትን ስርዓትን እንዲሁም ተቋማትን መገንባት የግድ ነው የሚለው ። ምክንያቱም አልተወከልኩም ወይም እንዲህ አይነት የመከፋት ስሜት አለኝ የሚሉ ቡድኖች ወደ በረሃ በወጡ ቁጥር ወይም ወደ ጫካ በገቡ ቁጥር የማዕከላዊ መንግስቱም እየተዳከመ ተጨምሮ የጣልቃ ገብነት የሚፈጠርበትም ሁኔታ እየተፈጠረ ነው የሚሄደው እና የአፍሪካ የውስጥ ፖለቲካ የውስጥ መረጋጋት ሁሉንም ነገር ለመፍታት መንስኤ ወይም መነሻ ይሆናል የሚል እምነት አለ። ከሰሞኑ አሜሪካ በሳህል ቀጠናዎች የሚካሄደውን የጸረ ሽብር ተልዕኮ የምታገዝበት የኒጀር ወታደራዊ እንቅስቃሴዋን በተመለከተ የተደረገው ስምምነት ማቋረጡን የኒጀር ወታደራዊ አገዛዝ አስታውቋል። አሁንም ወታደሮቿ በዚያው እንደሚገኙ ገልጻ ያስተባበለችው አሜሪካ በበኩሏ ሀገሪቱ ከሩሲያና ኢራን ጋር የፈጠረችው ትብብር እንዳሳሰባት አስታውቃለች። ልክ እንደ ኒጀር ሁሉ በመፈንቅለ መንግስት ወታደሮች ወደ ስልጣን የመጡባቸው የምዕራብ አፍሪካ ሀገራት ግን የቀደመ የምዕራባውያን ሀገራት ወዳጅነታቸውን እያፈረሱ ከሩሲያ ጋር አዲስ ወዳጅነታቸውን ማጥበቅን ይዘዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ለአመታት በተለያዩ መንግስታዊ ያልሆኑ ተቋማት በግብርና ተኮር መርሃ ግብሮች ውስጥ ተሳታፊ የነበረው በጋሻው መብራቴ ልምዱንና ችሎታውን አርሶ አደሮችን ለማገዝ ያዋለ ወጣት ነው። በጋሻው ቢፋርም ቴክ በተሰኘው ድርጅቱ በኩል በሚያደርገው እንቅስቃሴ ምክንያት የቶኒ ልምሉ ፋውንዴሽን የኢኖቬሽን ልህቀት ሽልማትን የመሰሉ ዓለም አቀፍና እንዲሁም ደግሞ የሀገር ውስጥ ሽልማቶችን፣ እውቅናዎችን ማግኝቷል። ስለ ጥረቶቹ የበለጠ ለማወቅ ሀብታሙ ስዩም በቅርቡ አነጋግሮት ነበር እሱን መሰናዶ ነው ደግመነ ወደ እናንተ የምናቀርበው ዚህ ቴክ የተመሰረተው 2012 ዓ ም ነው እና አዲስ አበባ ነበር የምኖረው። የምሰራበትን ጆ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ፣ በተለይ ውጭ ሀገር ግን እኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አርሶ አደሮቹ ያስፈልጋቸዋል። ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ልምሉ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ እሱ ውድድር ኢንተርፕረነርሽፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የእህል መውቂያ የስንዴ የእህል መውቂያ በመግዛት በዛ በተሰጠኝ ፈንድ አምስት ሺህ ዶላር ነበረ። በዛ ፈንድ ገዝቼ አርሶ አደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት የስንዴ መውቂያ፣ እንደምታውቀው ሲዝናል ነው ወቅታዊ ነው። ሶስት ወር ከወቀም በኋላ እንትኑ አቆመ። ወቅቱ መውቃቱ እንዳቆመ ቀጥታ ምንድን ነው ያደረኩት? መሬት ተከራይቼ ለአንድ ሄክታር ተከራይቼ፣ እዛው ተወልጄ ያደኩበት ከተማ ነዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን አሰራሮችን ለማሳየት መሬቱን በስነስርዓት መስራት ጀመርኩኝ። ስለዚህ እዛው ሆኜ የተለያዩ ጥናቶችን አደርግ ነበር። የምስር በሽታ አካባቢያችን ላይ ስላለ ከደብረ ብርሃን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ። ማሳይ ላይ ተከራይቼ ነው ማሳውን ስለዚህ ማሳይ ላይ አልጠፋም። የተለያዩ ሰዎች ይመጣሉ፣ ትምህርት ያገኛሉ። በመሀል ከሸዋሮቢት እና በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን፣ የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለሁ እና ስለሱ ደግሞ ጥናት ማንበብ እና ኔትወርክ ማድረግ ጥረት አደረግኩኝ። ከዛ በኋላ ንስር አግሪቴክ የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞች ጋር ጥረት አደረግኩኝ። እኔም ማቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶ አደሮቻችንን ለማገዝ ነው ጥረት እያደረግኩ ያለሁት እና ይህንም ከፍተኛ ፍላጎት አለኝ ያን እየሰራሁ ነው ያለሁት። ቢፋርም ቴክኖሎጂ የተባለው ተቋምህ በሌላ ምዕራፍ ጥረት እያደረገባችሁ ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለዛ እስኪ ጥቂት ንገረኝ። እንግዲህ እዛ ቢፋርም ቴክን ለማቋቋም ጥረት እያደረግኩበት ባለውበት ወቅት እየወቃሁ ነው። አርሶ አደሮቻችን እኛ አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይይዛሉ። በጣም የኔን አስቀድምልኝ የኔን አስቀድምልኝ ይጋብዛሉ፣ ምን ይላሉ። እና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትን ጥቂት የግብርና መውቂያ እና ትራክተር ሜካናይዜሽን አገልግሎት የሚሰጡ ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ እንደ ራይድ ወይም እንደ ኡቨር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው። ቢፋርምቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው አርሶ አደሮቻችንን ከ የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሀሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረግኩኝ። ከዛም በኋላ በእሱ ላይ ጥናት አደረግኩና ሞባይል አፕሊኬሽኑ ተሰራ። ምንድን ነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪም ባለ ትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን የኮምባይነር ብዙ ብር ያጣሉ ባለ ኮምባይነሮቹ። በተጨማሪም ያው ኮምባይነር ከልማት ባንክ በብድር ነው አገልግሎት ወስደው እየተጠቀሙ ያሉት ስለዚህ የሚከፍሉት እዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁም ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ ያለ ሞባይል አፕሊኬሽኑ ተሰርተዋል። ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይህንን እውን እናደርጋለን። እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረክ ያለው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ? ይህንን ቴክኖሎጂው ላይ ለመስራት ጥረት እያደረኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በምታደርግበት ሰዓት ከአመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመንና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይህንን ቴክኖሎጂ እውን ለማድረግና ለማስቻል ከኔትወርክ ጀምሮ አካባቢያችን ላይ ካሉት ግጭቶች ጀምሮ፣ በተጨማሪም ይህንን ስራ ተረድቶ ከማገዝ አንጻር ከፍተኛ እጥረት ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን ሀያ ሀያ አምስት እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠትና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ አቁመ እነኝህን ስራዎች ስትሰራ ከኮሮና ጀምሮ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር ዓለም ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት ዓላማ በሚችለው በሙያዬም ከፍተኛ ጥረት ለማድረግ ስለሆነ ቢፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው። ቢፋርም በጥቂት አመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችለዋል። የተለያዩ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ሽልማቶችንም ለማሸነፍ ችለሃል። ይዘኸው በመጣኸው አዲስ ሀሳብ ምክንያት የመጭ ዘመን ፍላጎትህ የመጭ ዘመን ግብህ ምንድን ነው? ከጀመርከው አንጻር ምን ለማድረግ አስበሃል? የመጪው ዘመን ግቤ እንግዲህ በግብርና ቴክኖሎጂ ሀገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እውን እንደማደርግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። የመጪው በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት፣ ትራክተርና መውቂያ ያላቸው ሰዎች ከትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት፣ በተጨማሪም የተለያዩ የግብርና ኢንፑቶች ግብአቶች ሁሉ ጭምር የሚቀርብበት፣ እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለእኛ ሀገር ተስማሚ የሆነ የግብርና ቴክኖሎጂዎችን በእኛ በኩል የሚቀርቡበት ትልቅ ዬ የግብርና ድርጅት እውን እንዲሆን ማስቻል ነው። የመጪው ህልም በጋሻው መብራቴ፣ የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ። ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። የአሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ። እኔም በጣም አመሰግናለሁ ለአሜሪካ ድምፅ ሬዲዮ ሀብታሙ በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት፣ በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በምሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለው። እጅግ አድርጌ አመሰግንሃለሁ። የዕለቱ የመጨረሻው ዘገባ ቴክኖሎጂ ነው። ወደዛ ነው የምናልፈው። ባለፉት አንድ መቶ ዓመታት ውስጥ መኪኖች የሚመረቱበት መንገድ ብዙም አልተቀየርም፣ ውጤታማም አልነበረም የሚሉት ፈጣሪና የመኪና ንድፍ አውጪ የሆኑት ኬቪን ዚንገር ናቸው። አንድ አይነት የሆነውና እንደ ልብ መቀየር የማያስችለው የመኪና ንድፍ ብዙ ጊዜንና ገንዘብን ይወስዳል። ልክ እንደ ብስኩት ቅርጽ ማውጫ ያንኑ አይነት ንድፍ ነው የሚሰጠን። ዚንገርና ልጃቸው ሉክስ ሰው ሰራሽ ልዕቀትንና ሶስት ገጥ ወይም ሶስት ልኬት ህትመትን፣ ትሪዲ ፕሪንቲንግ ለማለት ነው፣ በመጠቀም ለረጅም ዘመን መኪና የሚመረትበትን መንገድ ለመቀየር በመሞከር ላይ ናቸው። መኪኖቹ ክብደታቸው ቀላል እንዲሆንና ከተለመደው የመኪና ምርት አንጻር ቅርጻቸውን ካለብዙ ድካም መቀያየር እንዲቻል አድርገው በመስራት ላይ ናቸው። ልጅ ሉከስ ዚንገር፣ በተለምዶ አሰራር አንድን የመኪና አካል መቀየር ከፈለህ እንደገና የሁሉም ነገር ቅርጽ መቀየር ይኖርብሃል። በዚህ እኛ በምንከተለው ቴክኖሎጂ ግን መተግበሪያው ላይ ንድፉን እንቀይረውና በሶስት ገጥ ማተሚያው በብረት እናትመዋለን። በትክክል ይገጥማል ሌላ ቁሳና ባክንም የንድፍ ለውጥ ማድረግ ከፈለክ በጥቂት ቀናት ውስጥ አዲስ የመኪና አካል እናስረክባለን። ዚንግር 21 ሲ ብለው የሰየሟዋትን መኪና ታይም መጽሔት የ2023 ምርጥ ፈጠራ ብሎ ሰይሟታል። በነዳጅም በባትሪም የሚሠራው የመኪናዋ ጉልበተኛ ሞተር 1400 ሆርስ ፓወር አለው። ኬቨን ዚንገር ይቀጥላሉ። ይህ መኪና የሚያሳየን በሰው በእጅ ከሚመረተው አሰራር አዲስ ወደሆነና ውጤታማ ወደሆነ አሰራር መሸጋገር እንደሚቻል ነው። የቁስና የኃይል አጠቃቀምን የቆጠበ ከተፈጥሮ ጋር የተስማማ አሰራር ነው። አባትና ልጅ እንደሚሉት እነርሱ የቀየሱት ዘዴ የካርቦን መጠንን የሚቀንስና የመኪና ንድፍንም እንደ ልብ መቀያየር የሚያስችል ነው። በማንኛውም ስፍራ ያሉ አምራቾች ካለ ችግር የመኪና ክፍሎችን ማምረት ያስችላቸዋል። ጂኒያ ዱሎ ተላላከችው ዘገባ እንግዲህ ወልነኝ ዋሽንግተን ዲሲ። የተከበራችሁ ተመልካቾቻችን ስለነበረን ቆይታ እናመሰግናለን። በነገው ምሽት እንገናኝ። እናመሰግናለን።